ክቡራትና ክቡራን አድማጮች ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ተከታዩ ዘገባ ሰሞኑን ዓለምን እያስጨነቀ ባለው የዚካ ወረርሽኝ ላይ ያተኩራል። ትዝታ በላቸው ዝርዝሩን ይዛለች። የዚካ ቫይረስ በራሱ እምብዛም አሳሳቢ አይደለም። በሽታው ብዙም ህመም የማያስከትልና ለህይወትም የማያሰጋ ነው ተብሏል። ሆኖም ግን ቫይረሱ አዲስ የተወለዱ ህጻናት ላይ የአካል መጓደል እንደሚያደርስ ታውቋል። በብራዚል ብቻ እስካሁን አራት ሺህ ህጻናት ላይ የአንጎል መጓደል አደጋ ተስተውሏል። ቫይረሱ በአንድ ሀፍታ ስለተሰራጨ የዓለም ጤና ድርጅት አስቸኳይ የዓለም ጤና ጠር ሲል አውጇል። ለጸነሱ ሴቶች የሚሰጥ የዚካ መከላከያ ክትባት እስካሁን አልተገኝም። ስለዚህ የዓለም ጤና ድርጅት ማህበረሰቦች የጸነሱ ሴቶችን በሽታውን ከምታስተላልፍ ትንኝ ለመከላከል ዘመቻ እንዲጀምሩ ጥሪ አድርጓል። የዓለም ጤና ድርጅት ዳይሬክተር አንቶኒ ካስቴሎ ማህበረሰቦች የበሽታው አስተላላፊ ትንኝ የሚራቡበትን የታቆረ ውሃ ማጽዳት አለባቸው ብለዋል። በዘመቻ መልክ የመከላከያ መረጃዎችን ለሴቶች ማዳረስ ራሳቸውንና ያልተወለዱ ልጆቻቸውን ከበሽታው እንዲከላከሉ ያስችላል ብለዋል። ከኢቦላ አንድ የተማርነው ነገር ካለ ማህበረሰቦች በመከላከያ ዘመቻ ማሳተፍ እጅግ ቁልፍ የጤና ጥበቃ እርምጃ መሆኑን ነው ከዚያም የጤና ሰራተኞችን በተለይ አዋላጆችን በተለይ ደግሞ የሴቶች ጤና ጥበቃ ላይ የሚሰማሩትን ስለ በሽታው መተላለፊያ ምርመራ ዘዴም ማሳወቅ ነው። እንዲህ አይነቱ አሰራር የበሽታውን መተላለፍ ይገታል የሚል ተስፋ አላቸው። የዓለም ጤና ድርጅት ዳይሬክተር አንቶኒ ካስቴሎ